ስፖርት ዋይኔ ሩኒ ወደ ልጅነት ቡድኑ ተመልሷል። ከእንግዲህ በማንቸስተር ዩናይትድ ቡድን ውስጥ አይታይም። በዋይኔ ሩኒ እግር የቤልጅየሙ አጥቂ ተተክቷል። ወደ 85 ሚሊዮን ዩሮ ግድም ክፍያ ቀርቦለታል። ሌሎች የዝውውር ዜናዎችንም ማካተናል። በፎርሙላ 1 የመኪናሽ ቅድምድም ጀርመናዊው ሰባስቲያን ፌትል በነጥብ እየመራ ነው። በአራተኛነት ያጠናቀቀው ብሪታንያዊው ሌዊስ ሀሚልተን ከጀርመናዊ ተፎካካሪው በ20 ነጥብ ተበልጧል። አብራችሁ ቆዩም። እግር ኳስ ሊጀመር አንድ ወር ግድም በቀረው የእንግሊዝ ፕሪሚየር ሊግ የእግር ኳስ ፍልሚያ ቡድኖች ወሳኝ ተጫዋቾችን እያስፈረሙ ነው። ቸልሲ የጀርመኑ የመሀል ተከላካይ አንቶኒዮ ሩዲገርን ከኤኤስ ሮማ አስፈርሟል። የ24 ዓመቱ የቀድሞ የሽቱትጋር ተጫዋች ከፕሪምየር ሊጉ ባለድል ቸልሲ ጋር ለመቆየት የአምስት ዓመት ውል ፈርሟል። እንደ ጎርጎሪዮስ አቆጣጠር በ2015 አንቶኒዮ ሩዲገር ወደ ጣሊያኑ ሴሪያ ቡድን ያቀናው በውሰት ነበር። ሆኖም ያኔ ሮማ ወዲያው ነበር በ9 ሚሊዮን ዩሮ ክፍያ የገዛው። በሌላ የዝውውር ዜና ዋይኔ ሩኒ በ18 ዓመቱ ለማንቸስተር ዩናይትድ ተሰልፎ ለ13 ዓመታት አብሮት ከዘለቀው ቡድኑ ጋር ፍቺ ይፈጽሟል። ዋይኔ ሩኒ ከማንቸስተር ዩናይትድ የወጣው ባሰል ጣኝ ሆዜ ሞሪኞ ቡድን ውስጥ ብዙም ትኩረት ባለማግኘቱ ነው። ታላቅ ተጫዋች ከሚጠብቀው በታች ትንሽ ሲጫወት መመልከት መቼም ቢሆን ቀላል አይደለም፣ ያሉት የማንቸስተሩ አሰልጣኝ ሆዜ ሞሪኞ አክለው ሲናገሩ ወደ ኤቨርተን ለመመለስ ሲጠይቅ ላክላክለው አክለው አልፈለግኩም ብሏል። በትዊተር የማህበራዊ መገናኛ ገጹ ወደ ኤቨርተን ለመመለስ ጓጉቻለሁ ያለው ዋይኔ ሩኒ የኤቨርተኑ አሰልጣኝን ስም በመጥቀስ ከሮናልድ ኮማን እና ከወጣቶቹ ጋር እስክገናኝ ቸኩ ያለው ሲል ጽፏል። ዋይኔ ሩኒ በ13 ዓመት የማንቸስተር ዩናይትድ ቆይታው በ253 ግቦቹ የቡድኑ የምንጊዜም ከፍተኛ ግብ አግቢ መሆን ችሏል። ከአዲሱ አሰልጣኝ ሆዜ ሞሪኞ ጋር ግን ሊጣጣም እንደማይችል ግልጽ ነበር። ዋይኔ ሩኒ የዛሬ 13 ዓመት በ25.6 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ሲመጣ ብዙዎች የክፍያው ከፍተኛነትንና የተጫዋቹን ልጅነት በመጥቀስ አጉረምርመው ነበር። ለሻምፒዮንስ ሊግ ማጣሪያ ከቱርኩ ፌኔርባህ ቡድን ጋር ለነበረው ወሳኝ ጨዋታ ወደ ኦልድ ትራፎርድ ሜዳ ሲገባም ዋይኔ ሩኒ የመጀመሪያው ነበር። በእለቱ በተደረገው ግጥሚያ ግን ዋይኔ ሩኒ የተጠራጣሪዎቹን አንድ በት ለማዘጋት ፋታም አልወሰደበትም። የዛሬ 13 ዓመት ዋይኔ ሩኒ የማንቸስተር ዩናይትድን መለያ ለመጀመሪያ ጊዜ ለብሶ በታየበትና በሜዳው ስድስት ለሁለት ባሸነፈበት ጨዋታ ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቶ ብዙዎችን አስደምሟል። ዛሬ ማንቸስተር ዩናይትድን ተሰናብቶ ገና በዘጠኝ ዓመት ለጋድሜው የእግር ኳስ ሀሁን ወዳስቆጠረው የልጅነት ቡድኑ ኤቨርት ኤቨርተን አቅንቷል። ዋይኔ ሩኒ ከማንቸስተር ዩናይትድ ወደ ኤቨርተን ሲመለስ የኤቨርተኑ ሮሜሉ ሉካኩ ደግሞ ወደ ማንቸስተር ዩናይትድ ለማቅናት ፈርሟል። የዋይኔ ሮኒን ቦታ ለመሸፈን የ24 ዓመቱ ሮሜሉ ከማንቸስተር ዩናይትድ በኩል ጥሪ ሲቀርብለት አይኑን እንዳላሸ ነው የተናገረው። የቤልጂየም ብሔራዊ የእግር ኳስ ቡድን አጥቂው ሮሜሉ ሉካኩን ለመውሰድ በሆዜ ሞሪኞ የሚመራው ማንቸስተር ዩናይትድ እንደ መነሻ 85 ሚሊዮን ዩሮ ክፍያ ውል ማዘጋጀት ነበረበት። ቼልሲ የሪያል ማድሪድ ዱ የ24 ዓመት ወጣት አጥቂ አልቫሮ ሞራታን ለማስመጣት 70 ሚሊዮን ፓውንድ ክፍያ ለመስጠት መዘጋጀቱን አስታውቋል። የኢንተር ሚላን አማካይ ኢቫን ፔሪሲች የተጫዋቾች የዝውውር ጊዜ ከማብቃቱ አስቀድሞ ወደ ኦልትራፎርድ ሊያቅና እንደሚችል ተገልጧል። የ28 ዓመቱ አጥቂ ገና ኮዲው ወደ ማንቸስተር ዩናይትድ ለማቅናት ሻንጣዎቹን መሸካከፍ መጀመሩም ተዘግቧል። አርሰናል የሞናኮ የክንፍ ተጫዋች ቶማስ ሌማን ለማስመጣት ለሶስተኛ ጊዜ ያሻሻለውን የ30 ሚሊዮን ፓውንድ ክፍያ መፈጸም ዝግጁ መሆኑን አስታውቋል። አርሰናል ቀደም ሲል ፈረንሳይ ውስጥ የሚጫወተው የክንፍ ተጫዋችን በ30 እና በ40 ሚሊዮን ፓውንድ ክፍያ ለማስመጣት ለሁለት ጊዜ ጥያቄ አቅርቦለት ነበር። ቶማስ ሌማ በ45 ሚሊዮን ፓውንድ ወደ መድፈኞቹ አርሰናሎች ይመጣ ይሆናል። የእንግሊዙ ቶትናም ሆትስበርግ የእግር ኳስ ቡድንን የፌስቡክ ባለቤት ቢሊዮነሩ ማርክ ሱከርበርግ የሚደግፈው አንድ የአሜሪካ ተቋም በአንድ ቢሊዮን ፓውንድ ሊገዛው ነው የሚባለውን ዜና ቶትናም አጣጣለው። ቶትናምን ሊገዛ ነው የተባለው አይኮኒክ ካፒታል የተሰኘ አንድ የአሜሪካ ኢንቨስትመንት ኩባንያ ሲሆን የሚደገፈውም በፌስቡክ ባለቤት ቢሊዮነሩ እንደሆነ ኢንዲፔንደንት ጋዜጣ በድረገጹ ዘግቦታል። ለአፍሪካ የሻምፒዮንስ ሊግ የሩብ ፍጻሜ ቀድሞ ማለፉን ያረጋገጠው የቱኒዚያው ኤስፔራንስ ቅዱስ ጊዮርጊስን አራት ለዜሮ በሆነ ሰፊ የግብ ልዩነት በመርታት ከምድቡ በ12 ነጥብ አንደኛ ሆኗል። ጨዋታው ከቱኒዚያ መዲና ቱኒስ አቅራቢያ በሚገኝ ስታዲየም ነበር የተከናወነው። በትናንትና ውጤት መሰረት ከምድቡ በሁለተኛነት ደረጃ ላይ የሚገኘው የደቡብ አፍሪካው ማሜሎዲ ሰንዳውን ነው በሰበሰበው ዘጠኝ ነጥብ ኤስፔራንስን ተከትሎ ወደ ሩብ ፍጻሜው አልፏል። ቅዱስ ጊዮርጊስ ከኮንጎ ዲሞክራሲያዊ ሪፐብሊክ ኤስቪ ተመሳሳይ 5 ነጥብ ይዞ በግብ ክፍያ ሶስተኛ ደረጃ ደረጃ ሆኖ አጠናቋል። አትሌቲክስ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች በሚሳተፉበትና ኬንያ ውስጥ

የመኪና ሽቅድምድም። ሽፒልበርግ ውስጥ በተከናወነው የፎርሙላ አንድ የአውስትሪያ ግራንድ ፕሪ የመኪና ሽቅድምድም የነጥብ ተፎካካሪዎቹ ሰባስቲያን ፌትልና ሌዊስ ሀሚልተን ድል አልቀናቸውም። በውድድሩ የመርሴዲስ አሽከርካሪው ቫልተሪ ቦታስ አስደናቂ በሆነ ፍጥነት በማሽከርከር አሸናፊ ሆኗል። ሌላኛው የመርሴዴስ አሽከርካሪ ሌዊስ ሀሚልተን በፌራሪው አሽከርካሪ የነጥብ ተቀናቃኙ ሰባስቲያን ፌትል እና በዳንኤል ሪካርዶ ተቀድሞ በአራተኛነት አጠናቋል። በሁለተኛነት ያጠናቀቀው ሰባስቲያን ፌትል እስካሁን 171 ነጥቦች ሰብስቧል። ሌዊስ ሀሚልተን በ20 ነጥብ እየተመራ 151 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ሰባስቲያን ፌትል ለፌራሪ ቡድኑ ዳግም አዲሱን ሊፈርም እንደሆነም እየተነገረ ነው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው የለን ማንተጋፍቶ ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።